አድማጮች አሁን ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። በመቶዎች የሚቆጠሩ የካሜሩን ወጣቶች ዛሬ በዋና ከተማዋ ያውንዴ የሚገኝ ፖሊስ ጣቢያ አጥቅተው ቢያንስ አንድ ሰው ሲሞት አያሌ ሌሎች ቆስለዋል። የወጣቶቹ የተቃውሞ ተቃውሞ የሀገሪቱ ፖሊሶች ያለ አግባብ ኀይል በመጠቀም የሰብአዊ መብቶችን ይጥሳል የሚል ነው፣ ይላል ዘጋቢያችን። ሞኪ ኤድዊን ኪንዴዛ ከያውንዴ በላከው ሪፖርት አዳነች ፍሳሀየት አቀርበዋለች። በመቶዎች የሚቆጠሩ ወጣቶች ከያውንዴ ገበያዎች ትልቁ የሚገኝበት የሞኮሎ ፖሊስ ጣቢያን ሲያጠቁ ነው የሚሰማው። አንዳንዶቹ አገር ውስጥ የተሰራ ጠመንጃ፣ ገጀራና ድንጋይ ይዘዋል። በንግድ ሥራ የሚተዳደሩ ዘኬ ማሪያ የተባሉ ሴት በተቃውሞው ከተሳተፉት መካከል ናቸው። እኛ ፖሊሶች የሚፈጽሙትን የጭካኔና የማስፈራራት ተግባርን ነው የምንቃወመው ብለዋል ፖሊሶች እዚህ መጥተው ሰዎችን ያዋክባሉ፣ ይደበድባሉ፣ ሰዎችን ስለሚገሉና በሚፈጽሟቸው ተግባሮች ምክንያት በፖሊሶች ላይ ቁጣ አለብን። ባለፈው ጊዜ እዚህ መጥተው አንድን ሰው ገደሉ ነበር ያሉት፣ በአካባቢው ከፍተኛ ስልጣን ያላቸው የፖሊስ ኃላፊ ፎርስዋ ማርቲን ክሎድ፣ ወጣቶቹ ከፖሊስ ጋር በተደረገ የተኩስ ልውውጥ የተገደለ ወጣትን እየተበቀሉ ነው ብለዋል። ተጠርጣሪው ሰው የሞተው ገበያ ላይ ከአንዲት ሴት ገንዘብ ነጥቆ ፖሊስ ሊያስረው ሲል እምቢ በማለቱ ነው ይላሉ ፖሊሶች። ጥቃቱ ወደ ሌሎች ገበያዎችም ሊስፋፋ ይችላል የሚል ስጋት እንዳላቸው ክሎድ ገልጸዋል። ጥቃቱ ከዋናው የፖሊስ ጣቢያ በአካባቢው ወዳሉት የፖሊስ ቦታዎች መስፋፋት ቀጥሏል። በገበያዎች ተጨማሪ ፖሊሶች እንዲመደቡ መጠየቃቸውን የፖሊስ ባለሥልጣኑ ገልጸዋል። በአካባቢው ያሉ ከፍተኛ የመንግስት ባለሥልጣን የምፔን ኦስማን ፖሊሶች በወሰዱት እርምጃ ምክንያት በአካባቢው ሰላም እየተመለሰ ነው፣ የንግድ ስራዎችም በቅርቡ ስራቸውን መቀጠል ይኖርባቸዋል ብለዋል። ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ተቋም ካሜሩን ከሳራ በመለስ ካሉት የከፋ ሙስና አለባቸው ከሚባሉት የአፍሪቃ ሀገሮች አንዷ ናት፣ ፖሊሶችም እጅግ ሙሰኞች ከሚባሉት መካከል ናቸው ብለዋል።